ድምፃዊ መሃሪ ደገፋው እንኳን ወደ አውስትራሊያ በሰላም መጣህ። ማርቲ፣ እንኳን ደህና ቆየሽኝ ራሴ። በጣም አመሰግናለሁ። እንግዲህ ወደ ጥያቄያችን ከመዝለቃችን በፊት ለመሆኑ ድምፃዊ መሃሪ ደገፋው ራሱን እንዴት ነው የሚገልጸው? ማን ነው? እንዴት ነው ራሱን የሚገልጸው? እንግዲህ ድምፃዊ ማሪ ደገፈው ኢትዮጵያዊ አገሬን ወገንን የሚወድ በራሱ ድምፃዊ ነው። ኢትዮጵያዊ ድምፃዊ፣ የባህል ድምፃዊ ነው። ወደ ባህል ስራዎችህ መለስ እንበልና የድምፃዊነት ነገር ከቤተሰባችሁ ያለ ነው። ወንድምህ ደረጃ የደገፋው እንዲሁም ደግሞ ደመላሽ ደገፋው የሚባል አለ። ሁላችሁም ድምፃዊ እንደሆናችሁ ነው፣ እና እንዴት ነበር አንተስ ወደዚህ ድምፃዊነት ሙያ የገባኸው? እንግዲህ የሚገርምሽ አንቺ በደንብ ታውቂያለሽ ማለት ነው። ደመላሽ ደገፈው በጣም ድምፁ አሪፍ ነው። እሱ ነው እንደው ጀመራ የፈተነኝ እና እኔ ሳንጎራጉር ከብቶች እየጠበቀን እናንተ ጎበዝ ድምጽ አይነህ አዲስ አበባ ሄደህ ራስን ማሻሻል አለብ ብሎ ምርደ ምላሽ ታላቃችን ነው። ከዛ የደረጀን ዘፈኖች ደግሞ ትልቁ ቦታ ያለው ደግሞ ደረጀ ነው። በደረጀ ዘፈኖች ነው ስራ የጀመርኩት ና ያው እንደዛ እንደዛ እያለ ራሴንም እየፈለግኩ ራሴን አገኘው ማለት ነው። እንግዲህ አንተ በብዛት የምትታወቀው በባህል ዘፈኖች ነው። ከባህል ሙዚቃዎች ሌላ ዘመናዊ ዘፈኖችን ሞክረህ ነበር? እኔ እንደውም ብዙ የሚገርሙች በጣም ዘመናዊ ዘፈኖችም እጫወታለሁ። በብዛት ሰው የሚያውቀኝ በባህል ዘፈኖች ነው እንጂ ብሔር ብሔረሰቦች ዘፈኖች፣ ኦሮምኛ፣ ጉራግኛ፣ የተለያዩ ዘፈኖች ዘፍናለሁ። የሙሉቀን፣ የቴዎድሮስ ዘፈን ዘፍናለው። ሱዳንኛ ሁሉ የሚገርምሽ፣ አልበሜ ላይ ሁሉ ሱዳንኛ ዘፈን አለኝ። የሚገርም ብዙ ነገሮች ይጫወታለሁ። ባህል ብቻ አይደለም። ግን አጋጣሚ ሆኖ በብዛት የምታወቅበት ያው የተፈጠርሽበት አካባቢ ሆነልና ተጽዕኖ ያደርግና ወደ ባህሉ አካባቢ ነው ማደለው። ኑሮህን ወደ አሜሪካ ነገር አድርገህ ከከተምክ ወደ አራት አመት ሆነሃል። ኑሮ በአሜሪካ ምን ይመስላል? ኑሮ በአሜሪካ ለእኔ እግዚአብሔር ነምሮች እግዚአብሔር ለእኔ ትልቅ ሁለታ ተባልልኝ የምለው አሜሪካ እንድወደው አድርጎኛል። ደግሞ አንድ ነገር ከወደድሽ ጥሩ ነው። አሜሪካ እጅግ እጅግ በጣም የተስማማኝ ሀገር ነው። እኔ በፍቅር እወደዋለሁ። አሜሪካ ከሙዚቃው ህይወትህ ሌላ በተጓዳኝ የምትሰራቸው ስራዎች አሉ ወይስ ሙዚቃው ላይ ነው ትኩረት አድርገህ በአሁኑ ሰዓት እየሰራህ ያለህው? የሚገርምሽ አሜሪካ በሙዚቃ ብቻ ለመኖር ወይም በአንድ ስራ ለመኖር የሚያስችል ሀገር አይደለም። ሌላ ስራ ካልሰራሽ ኑሮ መቋቋም ራሱ የምችበት ኮንዲሽን የለም እና ከሰኞ እስከ አርብ ሌላ ስራ እሰራለሁ። ስራ ሲኖር ደግሞ በስቴትም ሆነ ከአሜሪካ ውጭ ባሉ ስራዎች ደግሞ ያስፈቀድኩኝ እሰራለሁ፣ እና ጎበዝ ሰራተኛ ነኝ። አሜሪካን አገር አሜሪካ አገር ለእኔ በተለይ የሰጠችኝ ልግስና ምንድን ነው ብለህ ትገምታለህ? እንደ ድምፃዊ ማለት እንደ ድምፃዊ ነጻነት ነጻነት አግኝቼበታለሁ። ነጻነቱን ብቻ ሳይሆን ስራም አግኝቼበታለሁ። አሜሪካን ሀገር ሰው የፈለግሽው ማድረግ የምትችይበት ሀገር ነው። የፈለግሽውን ወርደሽም መስራት፣ ወጥተሽም መስራት፣ አንድ ስራ ዛሬ ብታቆሚ ነገ ሌላ ስራ መጀመር ትችያለሽ። እና ያን ነጻነት አሜሪካን ሀገር በጣም ወድጄዋለሁ ወንድምህ ተበረታተህ ወደ ሙዚቃው ህይወት ከገባ በኋላ ያችን መጀመሪያ እኔም ሙዚቀኛ ልሆን እችላለሁ ብለህ የወሰንክባትን አጋጣሚ እንዴት ነበር ያገኘኸው? ዳግማዊ ምኒልክ ትምህርት ቤት ነው የመጀመሪያ ሙዚቃን ያቀረብኩት። የሙሉቀን ዘፈን ነበር ዘፈን የነበረው እና ትምህርት ቤት የሙዚቃ ባንድ ውስጥ ነው። ታስታውስ ነበር? የትኛው የሙሉቀን መለሰ ዘፈን? አዎ፣ አንቺ ደማም ጎኔ የሚለው የሙሉቀን ዘፈን ነው። አሁን ታስታውሳለህ እንዴት እንደሰራኸው? አሁን ልትለው ትችላለህ? ታስታውሳለህ? እንግዲህ እንዳልኩሽ እንግዲህ የዘፋኞች ችግር ምንድን ነው? አመመን ማለት እንወዳለን ያለና እኔ በአጋጣሚ አሞኛል ጉሮሮዬንና፣ አንቺ ደማም ጎኔነ፣ አንቺ ደማም ጎኔ፣ አንቺ ደማም ጎኔነ፣ አንቺ ደማም ጎኔ፣ መተሻ ነጋግሬኝ ታምም ያለሁኔ በጣም ያለው ሁኔታ በጣም ጥሩ ነው። በእርግጥም ከባህላዊ ዘፈኖችም ባሻገር ዘመናዊ ዘፈኖችም ላይ ጥሩ ድምጽ እንዳለህ ነው። ወደ ባህላዊ ዘፈኖችህ መለስ ስንበል እና በነገራችን ላይ የባህል ድምፃውያን የኢትዮጵያን ባህል በመጠበቅ ከትውልድ ወደ ትውልድ በማሸጋገር ደረጃ የሚጫወቱት ሚና ምንድን ነው ብለህ ትገምታለህ? እንግዲህ ባህልን ለመጠበቅ ሙዚቀኛ ወይም ድምፃዊ በጣም እጅግ ትልቁን ድርሻ ይወስዳሉ። ኢትዮጵያን ባህል መጠበቅ የኢትዮጵያን ካልቸር፣ የኢትዮጵያን ሁኔታዎች፣ የኢትዮጵያን ቅርጻቅርጽ፣ የተፈጥሮ ሀብቷን፣ ህዝቦቿን ያላቸውን ቅርሳ ቅርሶቿን ለማውሳት የግድ በባህል ስራዎች እና በባህል የታገዙ ግጥሞችም ሆነ ክሊፖች መስራት የግድ ነው። ስለዚህ የባህል ዘፈን ከባህል ከኢትዮጵያውያን ባህል ጎን ድርሻ አለው ብዬ እገምታለሁ። የባህል ድምፃዊ አገርን ከማስተዋወቅ አንጻር ብዙ መስራት ይችላል። ግን ብዙ ያልተነኩ ነገሮች አሉ ገና ያልተሰሩ። እነሱ ነገሮች ሁሉ የባህላችን፣ ቅርሳችን፣ ታሪካችን፣ ሃይማኖታችን፣ አንድነታችን፣ ፍቅራችን መግለጫው ብዙ መንገዶች ስላሉ ገና ብዙ ያልተሰሩ ስራዎች አሉ እና እነሱ ስራዎች ሁሉ በብዛት መስራት ይጠበቅብናል። በዚህ በሙዚቃ ስራ ውስጥ ግጥሞችን በመግጠም ውስጥ ተሳትፈህ ታውቃለህ? አዎ ከዚህ በፊት ኢትዮጵያ ውስጥ ከአራት ዓመት በፊት በሰራሁት አልበም ላይ ወደ ዘጠኝ ዜማ ዜማና ግጥሞች የኔ ናቸው። ሌላው አሁን አሜሪካን ሀገር ሁኜ ከሰራኋቸው ስራዎች ለእያያበለው እና ያኮራኛል፣ ነጣና ኬኛ እና አመመኝ ብዙዎቹ የራሴ ግጥምና ዜማ ቶታሊ 100 የራሴ ግጥምና ዜማዎች ናቸው እና ለራሴ የሚሆን ስራ በደንብ መስራት ይችላለሁ ብዬ ገምታለሁ እና እየሰራውም ነው። ብዙ ጊዜ ድምፃውያን ከሀገር በሚወጡበት ጊዜ እንዳንዱ ችግር የሚያጋጥማቸው ነገር ምንድን ነው ሙዚቃዎቻቸውን የሚያቀናብርላቸው የሚሰራላቸው ባለሙያ የማጣት ሁኔታ ነው። በተደጋጋሚ ይነገራል። የሙዚቃ ባለሙያዎችን በማግኘት በኩል ችግር አልገጠመህም ወይ? እኔ እንደ አጋጣሚ ሆነው ምን መሰለች እግዚአብሔር ፈቃድ ሆኖ እና እርዳታ ሆኖ በጣም እጥር አለሁኝ። እኔም ለመስራት የራሴን ስራዎች ምገጥመው ራሴ ነኝ። የራሴን ዜማ ምደርሰው ራሴ ነኝ። እንደውም አልፎ አልፎ ለሰዎች ሁሉ እሰጣለሁኝ እና እኔ ያ ችግር የለብኝም። በመሀል የሙዚቃ ችግር ነው የሙዚቃ ችግር ፍቅር፣ ደግሞ ሄኖክ ስላለ አሁን በዚያ በኩል ምንም ታይምም ሰጥቼ ከግል ስራ ውጪ ሌላም ስራ መሰረ ታይም ወስጄ ነው የምሰራው። እነሱም የሰራቸው ስራም በብዛት በተለይ አሜሪካን ሀገር ከገባው የሰራቸው ስራ ሀንድረድ ፐርሰንት ሳክሰስፉል ናቸው። በአማርኛ ቋንቋ ዘፈኖች ውስጥ የተለያየ ባህል አለ፣ የሸዋ፣ የጎንደር፣ የጎጃም፣ የወሎ የሚባሉ እና አንተ በብዛት የምታተኩርበት የየትኛውን አካባቢ ወይም ደግሞ የየትኛውን አካባቢ ዘዬ ነው? አዎ ይህን ጥያቄ እንደውም ብዙ በተደጋጋሚ ሰዎች ጠይቁኛል። በብዛት በጎንደርኛ ዘፈኖች ነው የሚያውቁኝ እና እንግዲህ አካባቢ ውስጥ ውስጥ ያለ ደም ይኖር ይሻል፣ ከዛ ጎልቶ ሊወጣ ይችላል እንጂ የጎጃም ዘፈን አለኝ። በጣም ጥሩ ጥሩ ዘፈኖች አሉኝ። የወሎ ዘፈን አለኝ። ከወሎ ደግሞ ራሱ ራያ ዘፈን በጣም ህዝብ የሚወደው በጣም በደንብ የሚያስጨፍር የእነሱን ዘፈን መስራት ራሱ በታሪክ ራሱ ከባድ ነው፣ ግን እኔ አጥንቼ ጥሩ አርጌ ሰርቼ የተለያዩ ባራይቲም ሆኖኛል። ለዛና እኔ ብዙዎቹን ለመስራት በጣም ጥጥራለሁኝ፣ እና ለዛ ነው እንግዲህ። በጣም የምትወደው ወይም ደግሞ ቀለል ብሎ የምትሰራው ሙዚቃ የትኛው ነው? ጎንደር ደሜ ውስጥ አለ። እንግዲህ ብዙ ብሰራ ደስ የሚለኝ ነው። አካባቢውን ተፈጥሮም ስላለ ነው መሰለኝ። እሱ ላይ ትንሽ ስትሮንግ ይሆነ በትከሻ በኩል ስ እንዴት ነው ያለህ እንቅስቃሴ? የሚገርምሽ እንግዲህ ጓደኞች በብዛት ሀገር ፍቀራ ድሮ እየሰራሁኝ ጓደኞች በሙሉ ተወዛዋጅ ናቸው። እስክስታ ግን ሀንድረድ ፐርሰንት አልችልም ጭራሽ ነው ምለሽ እስ የወሎ የራያውን ትንሽ ብትልልን አድማጮቻችን ጥርቅ ጫማ ጎፌ መለየ ልብሳቸው ማዋጣ ዱላ ተፋምከቻቸው ጭሌ ዝናር ካራይን ላይ ጎናቸው ወለለለው ሜዳ አየራዩማ መኮን ያላማጣ ቆቦ ጃሪጋማ ጥላዋይ ደፈር መገን ቆቦ ሰው አቤት ያለው ግርማ አሃ ያርሳል ያሳርሳል ይቀጥራል ገበሬ ያመርታል ያስገባል ሁሉን ጥራጥሬ የማኛነች ጠፍኑ ሙኔ ና ቸገሬ እንዲሁም ሰርገኛ ቡንኝና ትኩሬ ጋምየው ጀጎርት ያበላ ወተሬ ምርትማ ያመርታል የራየው ሰው ቆራቱ ገበሬ። አይላሎ ላሎ ያርሳል ያሰርሳል ይቀጥራል ገበሬ ያመርታል ያስገባል ሁሉን ጥራጥሬ ማኘለጭተፍን ሞሬና ቸገሬ እንዲሁም ሰርገኛ ቡንኝና ጥቁር ጋምዮ ጀጉርት አወላ ወተሬ ምርትማ ያመርታል የራያው ሰው ቆራጡ ገበሬ የእርጎውን ገልብጦ የሚሰጥበት ቅርስ የተላለፈ የደጋጎች መንደራ ጠግቦ የሚያበላው ፈድግቦባነጽር ራያና ዘቦ መሆኔና ጨርጨር ምቀኝነት የለም ከደግነት በቀር። አቤት ራያ ሰው በራያ ራዩማ የደጋጎች ዋጋ በጣም ድንቅ ነው። መሀሪ፣ በዘፈኖችህ ላይ እንጉርጉሮች ይበዛሉና እስቲ ከነዚህ ከእንጉርጉሮዎች ውስጥ ለዛሬ የምትመርጥልን የትኛው ነው? ገና ገና ገና ገና ገና ገና ያንቺ ክብር ዝናው በልጆች ዝናት ከብር ያለሽ ገና። የብሄር ብሄረሰቦችንም ዘፈኖች እንደምትጫወት ነግረህ ነበር እና እንዴት ነው እነዛ ልትጫወት የቻልከው? ከቋንቋው ጋር ከባህሉ ጋር አስቸጋሪ ያልሆነብህም? ክለብ ስትሰሪ ሁለገብ መሆን አለብሽ። ዘፈኖች ቢሆኑ የነጠላውን የማህሙድ ዘፈኖች፣ የነጠላውን ዘፈኖች ኦሮምኛ፣ ጉራግኛ፣ የነሱ የሚዘፍኗቸውን ህዝብ የሚያውቀው ነው። የነሱን ግጥሞች የሚያውቅ ጉራጌ ከሆነ ሰው የማህሙድን ዘፈን እናጽፋለን። በሚያስፈልግ ቦታ ላይ እኛ እንሰራለን። ሁለገብ ለመሆን ነው እና ደግሞ አንድ አርቲስት ሁለገብ ሲሆን ለብዙ ነገር ይጠቅመዋል። ከኢትዮጵያውያን ድምፃውያን መካከል አንተን ተጽዕኖ ያደረገብኝ ማን ነው ብለህ ትላለህ? በጣም ከምወደው ዘፋኝ የመጀመሪያ መድረክ የሚወጣውበት የሙሉቀን ዘፈን ነው። የቴዎድሮስ ዘፈኖችም ዘፍናለሁ። ጥላሁን ገሰሰ፣ ጥላሁን ገሰሰ ነው። ከባህል ድምፃዊ ደግሞ እጅግ እጅግ በጣም የምወደው ይርጋዱባለን ነው። በተለይ አሁን ላለሁበት መሰረት ይርጋዱባለን የሚያክል ድምፃዊ በእኛ አካባቢ አልተፈጠረም፣ እና እሱን በጣም ከሚገባው በላይ እወደዋለሁ። በአሁን ሰዓትስ የኢትዮጵያ ሙዚቃ ያለበት ደረጃ ምን ይመስላል? በተለይ አንተ ባህሉን ስለምትወክል የባህል ሙዚቃዎች ያሉበት ደረጃ ምን ይመስላል? እንግዲህ አንዳንድ ድምፃዎች በጣም ጥሩ የሚሰሩ አሉ። ኢትዮጵያ ውስጥ በተለይ የሚሰሩ ክሊፖች እጅግ በጣም ያምራሉ። ብዙዎቹ አንዳንዶቹ ግን ከአልባሳትም ከዳንስም፣ ጭፈራ በተለይ ደግሞ ብዙ ክሊፖች አሁን በቅርብ የሚወጡት ወንዶች ብቻ ይሆናሉ በብዛት ወይም ሴቶች ብቻ ይሆናሉ እና ጭፈራው ላይ ማለት ነው ጭፈራው ላይ ክሊፑ ላይ ሲሰሩ በብዛት ጭፈራው ላይ ያ ሲሆን ደግሞ ባህሉን ጠበቀ ብለሽ ለመናገር ትንሽ ይከብዳል እና አሁን ብዙ ጊዜ የኢትዮጵያ ባህል የሚባለው ወንድም ሴት የሚጨፍርበት በጋራ ሆኖ አብረው በሙሉ በማንኛውም ብሔረሰብ ውስጥ ከአማርኛም እስከ ብሔር ብሔረሰቦች ባለው ጭፈራ ውስጥ የሴቶችና የወንዶች የእስክስታ አይነት ያላቸው የባህል ጭፈራዎች አሉ እና አንዳንድ ጊዜ ይህን ነገር ብዙዎቹ ይተውታል እና ያን ደግሞ ግድ ማህበረሰቡ አንዳንዶቹ ብዙ ጊዜ ይተውማሉ ያን ነገር ከመስራት። አንዳንዶቹ ጥሩ ይሰራሉ። አንዳንዶቹ ደግሞ ከአልባሳትም ከምንም አኳያ ወደ ራሳቸው ወደ ዘመናዊነት እየ እየቀየሩ ትንሽ ቀየጥ ያደርጉታል። የባህል ሙዚቃ ኢትዮጵያ ውስጥ በጣም ከሚገባው በላይ አድጓል። አሁንም እያደገ ነው። አንዳንዶቹ ግን ከአልባሳቱን ከመጠቀም ሌላ የአንደኛውም በአንደኛው አስቸጋሪ ይመስለኛል ና ቢተው ጥሩ ነው። መስተካከል አለበት ብለ ትገምታለህ? ወደ ሙዚቃዎችህ መለስ ስንበልና ና እስካሁን ድረስ ምን ያህል ሙዚቃዎችን በግልህ ሰርተሃል? ያንተ ብቻ የሆኑ ማለት ነው፣ በካሴት ደረጃ ወይም በአልበም ደረጃ ኢትዮጵያ ውስጥ እያለሁ አንድ ኮሌክሽን እና ሁለት የራሴ ሙሉ አልበሞች አሉ። እንግዲህ አሜሪካን ሀገር ከመጣሁ ደግሞ የተለያዩ ዘፈኖች አለ በተለይ በሀገራዊ ጉዳይ በሆኑ ዘፈኖች ላይ የሰራቸው ነጠላ ዜማዎች ናቸው ያሉትና በአልበም ደረጃ ሁለት ነው ያለ ማህሪ እንግዲህ ሜልበርን ነው የምትገኘው በአሁኑ ሰዓት፣ ከመጣ ጥቂት ቀናቶች ሆነሃል። እንዴት አገኘኸው? የሜልበርንን ህዝብ አቀባበል ምን ይመስል ነበር? ሜልበርኖች በቀደም በጣም የተሳካ ሰክሰስፉል የሆነ ሾው ነበረኝ። እጅግ እጅግ ከሚገባው በላይ እንደምን እንደዚህም አልጠበቀው ነበር። ከሚገባ በላይ በጣም ደስ ብሎ የሰራሁት እና ደግሞ እዚህ ሀገር ብዙ ወዳጅ እንዳለኝ ብዬም አላወቅኩም ነበር። እና እዚህ ድረስ እንደዚህ አይነት ክብር የሰጡኝ ሰዎች ይኖራሉ ብዬም አልገመትኩም ነበርና በጣም ሜልቦርኖች፣ እግዚአብሔር ያክብራችሁ ነው የምላችሁ። እና በጣም ኤስቢኤስ ሬዲዮንም አንቺን ማርታንም በጣም አመሰግናለሁ እና ይህን ለማድረግ እዚህ ሀገር ደግሞ ጥምቀት ልክ ኢትዮጵያ ውስጥ አሁን ጥምቀት ሲከበር ጎንደር ነው የሚወራው። ጎንደር ውስጥ በጣም ትልቅ ጥምቀት ይደረጋል እና እዚህም ሀገር እንደዚያ በልክ በዛ ሲስተም ነው አሉ የሚያከብሩትና ነገ ነበር የሚሄድ የነበረውን የማክሰኞ ግን ሀሳቤን ቀይሬ ጥምቀትን ውዬ መሄድ አስብ ያለው ከዚህስ በኋላ የሜልበርን አድናቂዎችህ ካንተ ምን ይጠብቁ? ምን ይዘላቸው ትቀርባለ? ከዚህ በኋላስ? በእውነት እንግዲህ እኔ የሜልበርን ህዝብ እንደዚህ ላሳየኝ ፍቅር እጅግ እጅግ በጣም ነው ማመሰግነው። ከኔ የሚጠበቀው እንግዲህ ጉዞዬን ሰርዤ ጥምቀትን ከነሱ ከሜልበርን ህዝቦች ጋር ውዬ አንድ ስራ ማዘጋጅቻለሁ፣ አንድ ኮንሰርት ያልመጡ ሰዎች አሉና እነሱን ያልመጡ ሰዎች በስራ ምክንያት፣ በአንዳንድ ቤተሰቡ ምክንያት ያልመጡ ሰዎች አሉ። እነሱን ለማስደሰት ደግሞ አርብ ነምበር ሲክስ ሄለን ስትሪት አርዴር አካባቢ አንድ ኮንሰርት አዘጋጅቻአለሁ። ማንኛውም በሜልቦርን ከተማ ያለ ኢትዮጵያዊ በሙሉ መጥቶ እደ በድጋሚ ፍቅሩን ቢገልጽልኝ እኔ ምስጋናዬን ደግሞ ከፍ አድርጌ በለቱ አቀርባለሁኝ። ሜልቦርኖች ስላከበራችሁኝ እግዚአብሔር ያክብርልኝ፣ እወዳችኋለሁ። ድምፃዊ መሀሪ ደገፋው እዚህ ስቱዲዮችን ደስ ማግኘት ልምድህን ስላካፈልከን ምስጋናችን እጅግ የላቀ ነው። ማርታ እኔም ጊዜሽን ሰጥተሽ ኢንተርቪው እግዚአብሔር ያከብርልህ። እናመሰግናለን ገና ገና ገና ወንደሪያንችዝና ገና ገና la kasuna kasuna dekh kana

Ya ya baaloo, ba Ya fatari sozar. Ya Ya ya ya ya ya ya ya ya ya ya ya ya ya ya ya ya ya ya ya ya ya ya ya ya ya

I'm not going to the